በሀገሪቱ በሚገኙ የመንግስት ተቋማት ተግባራዊ እየሆነ የሚገኘው የስራ ምዘናና ደረጃ አሰጣጥ ስርዓት ወይም ጄኢጂ ጋር ተያይዞ ለመንግስት ሰራተኞች የሚከፈለው ሁለተኛ ዙር ክፍያ መከፈል ከነበረበት ካለፈው ሐምሌ ወር ጀምሮ አልተከፈለንም ሲሉ በሶማሌ ክልል የሚገኙ መምህራን ለዶይቼ ቬለ ቅሬታ አቅርበዋል። ከሐምሌ ጀምሮ ቅድሚያ እየተከፈለን አይደለም። ሁለተኛው ጭማሪ ጄ በዚህ አመት የሶስት አመቱ ነው የሚጨምረው። የመጀመሪያው ዜዜ ተጨምሯል። አሁን ሁለተኛ በክል ደረጃ እየተከፈለን አይደለም። ሌላ ቦታ ተሰጥቷል እና ያው ለሁኔታ ትንሽ ከበድ እያለ ነው። የኑሮ ውድነት አለ። ቦታውን ትንሽ ገጠራማና በረሃ ስለሆነ መንግስት ደግሞ በእንደዚህ አይነት ቦታዎች ማህበረሰቡ ትንሽ በትምህርት ያለው ግንዛቤ በጣም ኋላቀር ከመሆኑ አንጻር ያው መምህራኖችን በዚህ ከደገፍ የተሻለ የሆነ ነገር ይፈጠራል እና ምናልባት በዚህ ጉዳይ ማስተማረን ነገሮችን ወደ አልሆነ ነገር ከሚቀየር ያለኝ ከቅሬታ አቅራቢዎቹ መካከል አንዱ በሰጡት አስተያየት በሚሰሩበት አካባቢ ያለው የኑሮ ውድነት በተጨማሪ ማግኘት የሚገባቸው ክፍያ ለመስተካከል ችግር መፍጠሩን አስረድተዋል። የኑሮ ውድነት ማለት በጣም በጣም በጣም አምስት መቶ ብር ነው እየወሰድን ያለ ነው። መኮረኒ፣ ሩዝ፣ ይሄ ፓስታ፣ እነዚህ ነገሮች ራሱ በጣም ተወደውብን። ዘይት የሚገርመ አሁን ወደ ስድስት መቶ ብር ነው የምንገዛው ዘይት አምስት ሌትሩ ራሱ ይሄ እሱ ራሱ እንደዛ እየገዛን በጣም ኑሮ በዚህ በኩል ኑሮ ውድነት በጣም ብሶብናል። በዚህ ደግሞ የደሞዛችን ደግሞ ምንም አትበቃም ሲጀመር አሁን እኔ እ እንዴት መግለጽ እንዳለብ ራሱ አልቻልሁም። ይገር የክልሉ መምህራን ማህበር ተወካይ በበኩላቸው በመምህራኑ የቀረበው ቅሬታ አግባብ መሆኑን ገልጠው ከክልሉ ጋር ሲነጋገሩ መቆየታቸውን አስታውቀዋል። እና በተመለከተ ሁለተኛው ዙር ተከፈለ የሚለው መምህራን እና በማህበራችንም ጥያቄ እያቀረበ ነው። ለሚመለከታቸው አካላት በሙሉ እያደረሰ ነው እና በመጠበቅ ላይ ያለ ነው። እስካሁን ድረስ ግን አልተፈጸመም። እኛም ያው የመምህራንን መንግስትና ጥቅም ለማስከበር ነው የተቋቋመው ነው። በምንችለው አቅም የሚመለከታቸውን አካል እያነጋገርን ነው። እና እነሱ ምንድን ነው በጀት ይዘን እንከፍላቸዋለን። በጊዜ ደረጃ የተቀመጠ ነገር አለ የለም። በዚህ ጊዜ እንሰጣቸዋለን ምናምን የሚል የለም። ግን እንትን ላይ ነው ያለው लगो लग हाँ እንነጋገራለን እ በእንደዚ አይነት ነገር፣ እንጂ የሶማሌ ክልል ትምህርት ቢሮ ኃላፊ አቶ መሐመድ ፋታህ በበኩላቸው በመምራኑ የተነሳው ቅሬታ ትክክለኛ ነው። ክልሉ በመጪው ሐምሌ ወር ያልተከፈለውን ክፍያ ለመክፈል እቅድ ማድረጉን ለዲw በስልክ በሰጡት መረጃ ተናግረዋል። በዚህም ከመምራኑ ጋር መግባባት ላይ ደርሰናል ባይ ናቸው። የአስተዳዳሪዎቹ ቅረታ የሁለተኛ ዙር የጂጂ ክፍያ አልተከፈለልንም አልተፈጸመልንም ቢሉት ነገ ካለ ትክክል ይመስለኛል። ሶማሊያ ክልል ውስጥ አምስት የሚሆኑት ክልሎቹ ያልተካፈሉ የሁለት ያዙራል እሱን እኛና አስተማሪዎቹን በጋራ ሆነን ፋይናንስ ቢሮም ተነጋግረን፣ ብሩ ትንሽ በክልሉ በጀት ትንሽ ስለሚከብ አስተካክለን አዘጋጅተን ሐምሌ ላይ እንደሚፈጸም ነው ቃል ያገባንላል። ለአስተማሪዎቹም ደግሞ ግልጽ ሆነን ነው ያስረዳ ናቸው። ምናልባት አንድ ግለሰብ ወይ የተወሰነ የአስተማሪ አንድ አካባቢ ያለትን አስተማሪዎች ምናልባት ቅረታ ሊኖረችው ይችላል። ቅረታው ተገቢ ነው ስላልተፈጽመ ነው። ለማፈጸም ደግሞ አቅም ስለሚያስፈልግ አቅሙ አሁን የማይመች ስለሆነ በቢመች ጊዜ መከፈል አለብኝ እኛ ወደ ሐምሌ አካባቢ ተከንዙር እንደሚያገኙ ነው እቅዳችን። ከአራት መቶ ሚሊዮን ብር በላይ ወጪን ይጠይቃል የተባለው የስራ ምዘናና ደረጃ አሰጣጥ ስርዓት ክፍያ ወይም ጄኢጂ ለክልሉ መምህራን ሊከፈል ያልቻለው በክልሉ ለዚህ ተብሎ የተያዘ በጀት ባለመኖሩ መሆኑ ተገልጧል። ለዲ ደብልዩ ዘገባ መሳይ ተክሉ ድሬዳዋ።